ለጋ ዩኒቨርሲቲ ሪፈራል ሆስፒታል ለኮሮና ቫይረስ ምርመራ ዝግጁ መሆኑን የሆስፒታሉ ስራ አስኪያጅ ዶክተር ተመስገን ጥላሁን አስታወቁ። በሆስፒታሉ ምርመራ ማዕከልም በሰዓት 96 ናሙናዎችን በቀን ደግሞ ከ500 እስከ 800 ናሙናዎችን የመመርመር አቅም አለው ብለዋል። ሆስፒታሉ ከዚህ ቀደም ሲሰጣቸው የነበሩ የህክምናና የወሊድ አገልግሎቶች በሌላ ጤና ጣቢያ እንዲሰጡ ምቹ ሁኔታዎች እየፈጠረ ነው ብለዋል። ዶክተር ተመስገን ናኮር መልካ ተጨማሪው ልኳል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ተመስጌን ጥላሁን የኮሮና ቫይረስን ለመመርመር ማዕከሉ ከትናንት ጀምሮ ለአገልግሎት ዝግጁ ሆኗል ብለዋል። የሚያስፈልጉ ነገሮች ገብቷል፣ ሰዎችም ስልጠና አግኝቷል። ስለዚህ አሁን ሳምፕል ከመጣ ምርመራ ማድረግ እንችላለን። ማለት እስካሁን ያደረጉት ምርመራ አለ? እስካሁን ያደረግነው ምርመራ የለም። ሳምፕል ስላልመጣ ማለት ነው። በአንድ ጊዜ ለዘሰና ስድስት ተጠርጣሪዎች ምርመራ ማድረግ ይችላል። ይሄ ደግሞ ሁለት ሰዓት ይጠይቃል። ስለዚህ ማሽኑን በደንብ ኤፌክቲቭ እንዲ ከተጠቀም ቀንም ማታም ከተሰራ እስከ አምስት መቶ እስከ ስምንት መቶ መስራት እንችላለን። ማዕከሉ ቤኒሻንጉል ጉሙዝ ክልልን ጨምሮ ለሌሎች የምዕራብ ኢትዮጵያ ዞኖች አገልግሎት ይሰጣል ያሉት ዶክተር ተመዝገን ቫይረሱ በሰዎች ላይ የሚገኝበት አጋጣሚ ከተፈጠረ ተደረገ ስለሚሉት ቅድመ ዝግጅት እንዲያብራራሉ ሁለት አይነት ታካሚዎች ይኖራሉ። አንደኛ ትንሽ ስምተም ያላቸው በጣም ቀላል በሽታ ያላቸው እነሱ የሚተኙበት ቦታ ያስፈልጋል፣ ተዘጋጅቷል። ሁለተኛ ነገር ደግሞ ቀላል አልፎ ሞደሬት የሚባል ደረጃ አለ። ስለዚህ እነሱ የምቆዩበት ቦታ አለ። ሞደሬት የሚባል ሴዝ ኦክሲጂን የማይፈልጉ ግን የተለያየ ምልክቶች የሚያሳዩ ነው። የተለያየ ክፍል መተኛት አለባቸው። ስለዚህ ቦታ ተዘጋጅቷል። ሶስተኛ ግሩፕ ደግሞ ኦክሲጂን የምፈልጉ ማሽን ሳንጠቀም ኦክሲጂን የምፈልጉ ግሩፖች አሉ ቦታ አለ። ስለዚህ እዚህ ቦታ አሁን ወይም እዚህ ባድ ውስጥ ሲሊንደር፣ የኦክሲጅን ሲሊንደር መኖር አለበት። ሌሎቹም የሚያስፈልጉ አሁን ፔሽንት ሞኒተር የሚባሉ መኖር አለባቸው። ስለዚህ እነዚህም ተሟልቶ ቦታ ተዘጋጅቷል። አራተኛ ግሩፕ ደግሞ ፋይ ፐርሰንት የሚሆኑ ናቸው በራሳቸው መተንፈስ የማይችሉ ሜካኒካል ቬንቲሌተር የምፈልጉ አምስት ሜካኒካል ቬንቲሌተሮችን አዘጋጅተናል። ያዋክሞች ህሳናት ደግሞ ሶስት ሜካኒካል ቬንቲሌተር አዘጋጅተናል። ግን ሜካኒካል ቬንቲሌተር ካገኘን ከአስራ ስምንት ማሳደግ ይቻላል ማለት ነው። በአጠቃላይ መኖር ያለባቸው ነገሮች አሉ። በሆስፒታሉ ይሰጡ የነበሩ መደበኛ የህክምናና ወሊድ አገልግሎቶችን በተመለከተም ስራ አስኪያጁ የሚሉት አላቸው። ሆስፒታሉ ዋና ዋና ነገሮች ይሰራ ነበረ አንደኛ ህክምና የምሰጥበት ቦታ ነው በተለያዩ ስፔሻሊስት ሀኪሞች ሁለተኛ ነገር ደግሞ የህክምና ተማሪዎች እና የጤና ሳይንስ ተማሪዎች የሚማሩበት ሆስፒታል ነበረ ሶስተኛ ላይ ደግሞ የተለያዩ ምርምሮች በአኪሞች እና በጤና ሳይንስ ባለሙያተኞች ዘሎ ነበሩ ስለዚህ ይሄ ውሳኔ ሲወሰን መጀመሪያ ስራ የያዝ ነው ሆስፒታሉን ማዘጋጀት ነበረ ሁለተኛ ነገር ደግሞ እነዚህ ሰዎች ሁ ምን ማድረግ አለብን እንግዲህ ጥያቄ ይመጣል አንድ ጤና ጣቢያ ወስደን ጤና ጣቢያው ላይ እንዲህ ተገልግሎት ማለት እናቶች የሚወልዱበት ቦታ ኦፕሬሽን ጨምሮ ማለት ነው እሱን እያዘጋጀን ነው አንድ ሳምንት በኋላ ስራ ይጀምራል ሁለተኛ ነገር ደግሞ ሆስፒታሉ ብዙ መድኃኒቶች ነበሩ ከተማ ህብረተሰቡ ክፍት መሆን ስላለባቸው አንድ ሞዴል ፋርማሲ ከተማ ውስጥ ከሳምንት በኋላ እንከፍታለን ማለት ነው። ሬዲ ቤት አገኝተናል። ስለዚህ መድኃኒቶቹን ወደ ላይ መውሰድ እና ስራ ማልጀመር ብቻ ነው የምቀር ማለት ነው። በተጨማሪም ከዞኑ ጤና ቢሮ ጋር እየተነጋገር ነው። ሌላ ቦታ ካለ ያው እዛ አገልግሎት ለመስጠት እየሰራን ነው። የኮሮና ቫይረስ ምርመራ በነቀምቴ መጀመሩን አስመልክቶ የከተማው ነዋሪ አቶ ለታ ፈቃዱ ተከታዩን ብለዋል። i ወደ አዲስ አበባ ወደ ተለያየ ቦታ የሄዱ ሰዎች እየተቸገሩ ነበር። አሁን ግን ይሄ ሴንተር እዚህ በመከፈቱ ሰዎች በጊዜ መፍትሔ እንዲያገኙ ያደርጋል። ምክንያቱም ጊዜም ይቆጥባል፣ ገንዘብም ይቆጥባል። ሳይኮሎጂካሊ አንድ ሰው ከዶክተሮች ጋር በሚችለው ቋንቋ ሲነጋገር እና ችግሩን ሲገልጽ ቶሎ መፍትሔ ስለሚያገኝ ይሄ ነገር ጥሩ ነው። እዚህ ሴንተር ላይ መከፈቱ ከብዙ ወጪ ያድናል ብዬ ነው የሚመስለው። እዚህ መከፈቱ ለነቀምት ከተማ ብቻ ሳይሆን አካባቢዋ ለሚኖሩ ነዋሪዎችም የተለያዩ ከተማና ወረዳዎች እዚህ በመገልገል ነው ናቸው ከብዙዎች አሉ ብዙ ሰዎች ይህም ኮሮና ቫይረስ አቴንሽን እየሰጡ ስላልሆነ ይሄ ማዕከል ዚህ ደግሞ በባለሙያዎች በኩል የማነቃቃት ስራ ስለሚሰራ በጣም ትልቅ አድቫንቴጅ አለው ብዬ ነው። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ተመስገን ጥላውን የኮቪድ አስራ ዘጠኝ ምርመራ ማዕከል በአካባቢው ስራ ቢጀምርም ለበሽታው እስካሁን መድኃኒትም ሆነ ክትባት ያልተገኘለት በመሆኑ የጤና ባለሙያዎችን ምክር ተግባራዊ እያደረገ ራሱን ቤተሰቡንና ማህበረሰቡን ከወረርሽኙ አስቀድሞ መከላከሉን መቀጠል ይኖርበታል ሲሉ መልዕክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ካምቦ